ኢየሱስ ራሱ ስብከታችን ነው። ኢየሱስ ራሱ ትምህርት ነው። ማንም ትምህርት አይሆንም። ታውቃላችሁ አይደል? ኢየሱስ ግን ትምህርት ነው። ሙሴ ትምህርት ሊሆን አይችልም። በሙሴ በኩል የተሰራው ነው የሚወራው። ሙሴ ብቻውን አይወራም። ደካማ ሰው ነው ሙሴ። ጀምረው ባይዘው ተሰብሮ ይወጋል። የሙሴ አይነት የለም ስትል አልቀደስከኝምና የሚለው ጋር ትደርሳለ። አያደርስህም እስከ መጨረሻ የኢየሱስስ ራሱ ጳውሎስ እኮ በጣም ያስደስተኛል አኔ ያቆሮንቶስ ለምን እንደ ያለው እርሱ ራሱ ስብከታችን ነው ያለው። የምንሰበከው እርሱን እርሱ ነው ያስተማረውን አይደለም ከሎ ራሱን ነው የምንሰብከዋል። ራሳችንን አንሰብክምና አለቀጥሎ ግን ጌታ ይርዳል። እርሱ ነው የምንሰብከው አንድ ነገር ነው። ራሳችንን አንሰብክም ሌላ ነገር ነው። ክብር ለመንፈስ ቅዱስ ይሁን።